በማህበራዊ የመገናኛ ዘዴዎች በዚህ ሳምንት በርካታ ነጥቦች ተነስቷል። የተወሰኑትን ብንመለከት ጥንታዊ አውሮፕላኖችን እያበረሩ የተለያዩ የአፍሪቃ ሀገራትን የሚጎበኙ አስራሰባት አብራሪዎች ኢትዮጵያ ውስጥ መታሰራቸው የመዘገቡን ዜና በርካቶች ተቀባብለውታል። የአማራ ክልል የካቢኔ ሹምሽር፣ ሲኖትራክ የጭነት ተሽከርካሪዎች ለግንባታ የሚውል ብረት ይዘው ተሰወሩ መባላቸው፣ በጅማ ዩኒቨርሲቲ ተማሪዎች አመጽ አስነስተው እንደነበር መገለጡም በማህበራዊ መገናኛ አውታሮች የተነሱ ነጥቦች ነበሩ። የአማራ ክልል የካቢኔ ሹምሽርና በኢትዮጵያ አዲስ ድርቅ ሊከሰት እንደሚችል ማስጠንቀቂያ መሰጠቱ የሚሉት ጉዳዮች ደግሞ በስፋት መነጋገሪያ ሆኗል። አብራችን ቆዩ። ሲኖትራክ የተሰኙ 15 ከባድ ጭነት ተሽከርካሪዎች ከነጫኗቸው የግንባታ ብረቶች ተሰወሩ መባሉ ብዙዎችን ፈገግ ያሰኘ የሰሞነኛው የማህበራዊ መገናኛ አውታሮች መነጋገሪያ ርዕስ ነበር። ለ40 በ60 ቤቶች ግንባታ የሚውል በ15 ሲኖትራኮች የተጫነ ብረት መጥፋቱ ተጠቆመ በሚል ርዕስ ሪፖርተር ያቀረበውን ጽሑፍ ሶደሬ ቲዩብ በትዊተር ገጹ አስነብቧል። ኃላፊዎቹ አልነበርንም አልሰማንም ብሏል ሲል የሚንደረደረው ጽሁፍ በአዲስ አበባ ከተማ አስተዳደር የቁጠባ ቤቶች ልማት ኢንተርፕራይዝ ለ40 በ60 ቤቶች ግንባታ የገዛው በ15 ሲኖትራክ ተሽከርካሪዎች የተጫነ ብረት ከነ ተሽከርካሪዎቹ መጥፋቱን የሪፖርተር ምንጮች ገለጹ በማለት ይቀጥላል። ኢንተርፕራይዙ እያስገነባቸው ለሚገኙት የ40 በ60 የቁጠባ ቤቶች መስሪያ የሚውል በሚሊዮኖች ብር የተገዛ ብረት አቃቂ በሚገኘው የዋናው ሳይት መጋዘን የሚያከማች ቢሆንም 15 ሲኖ ትራኮች የተጫነና መጠኑ ለጊዜው ያልታወቀ ብረት መጥፋቱን ምንጮች አስረድቷል የሚለው ጽሁፍ ወረድ ብሎ ህዳር 9 ቀን 2009 ዓ ም ወደ መጋዘኑ የሄዱት ተሽከርካሪዎች ብረቱን ሳያወርዱ ወደ ሌላ ሳይቶች እንዲወሰዱ በመጋዘኑ ኃላፊዎች መታዘዛቸውንና የመረካከቢያ ሰነድ ሳይለዋወጡ እንዳልቀሩ የገመቱት ምንጮች በእለቱ ወይም በማግስቱ ማድረስ የነበረባቸው ቢሆንም የት እንደደረሱ አልታወቀም ብሏል እያለ ይቀጥላል ጽሁፉ። በግንባታ ላይ ያለ ህንፃ ምስልም ተካቶበታል። እሸቱ ሆማቄኖ በፌስቡክ ገጹ ሲኖትራክ የሰው ነፍስ አጠፋ ነበር የምትሰማው ዛሬ ደግሞ የግንባታ ብረት ይዞ መጥፋት ጀመረ ሲል ጽፏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ባወጣው ዘገባ በኢትዮጵያ ኤልኒኞ ባስከተለው ከባድ ድርቅ ምክንያት በተከሰተው ከፍተኛ ጎርፍ፣ የጤና ችግር፣ የማህበረሰቡ መሰረታዊ አገልግሎቶች መቃወሱ በ9.7 ሚሊዮን ነዋሪዎች ላይ የደረሰው አሉታዊ ተጽዕኖ መቀጠሉን አስታውቋል። ድርጅቱ በመግለጫው በቀጣይ በአገሪቱ አዲስ ድርቅ ሊከሰት እንደሚችል ባለፈው ሳምንት ባወጣው መግለጫ ማስጠንቀቁ ይታወሳል። የኢትዮጵያ መንግስትና መንግስታዊ ያልሆኑ የእርዳታ ድርጅቶች ችግሩን ለመቅረፍ ምን ማድረግ አለባቸው ይላሉ? አስተያየቶቻችሁን አጋሩን ስንል በዶች የቬሌ የአማርኛው ክፍል የፌስቡክ ገጽ ላቀረብነው ጥያቄ በርካታ ተከታዮቻችን አስተያየት ሰጥተውበታል። እዮብ እዮብ የተባሉ የፌስቡክ ተከታታይ የልማት መንግስታችን በክረምት በክረምት ችግኝ ይዞ በቴሌቪዥን ብቅ ለማለት ብቻ ነው የታደለው ሰርቶ የማሰራት ብቃት የላቸውም። ወሬ ብቻ ናቸው። ለዛ ነው ድርቁ የተደጋገመው ሲል አስነብቧል። ኪዳነ ወልደ ገብርኤል ደግሞ ወሬው ውሃ አይቋጥርም ሲል አጠር ያለ አስተያየት ሰጥቷል። ማህሌት አድማሱ በበኩሏ እያነቡ እስክስታ የሚለውን ዘፈን ለኢህአዴግ ጋብዙልኝ ስትል በተመሳሳይ አጠር ያለ ጽሁፍ አስፍራለች። ኢትዮጵያ ትቅደም ደግሞ የበኩላችሁን ተወጡ እናንተም እንላለን ለወገን ድራሽ ወገን ነውና ብሏል። ዮሐንስ ሞላ በፌስቡክ ገጹ ገዱ አንዳርጋቸው የክልሉ ምክር ቤት ላይ ባደረገው ንግግር በትግራዮች ላይ በዘር ላይ ያነጣጠረ ጥቃት መፈጸሙን በግልጽ አመነ፣ ይቅርታ ጠየቀ ይላል ዳንኤል ብርሃኔ ሲል ያሰፈረው ጽሁፍ ወረድ ሲል እንዲነበባል። ዕለት ዕለት በንግግርና በተግባር በሰው ልጆች ኢትዮጵያውያን ዘር ላይ ያነጣጠረ ጥቃትና የሰብአዊ መብት ጥሰት የሚፈጽመው መንግስት፣ ወገን ሆኖ ገዱን የመንግስትን ሌላ ወኪል እያጣቀሰ እረተው ተናግራችሁ አታናግሩን በማለት ይጠናቀቃል። ከዮሐንስ ጽሑፍ ስር የሰፈረው የኢዮ ብርሃን አስተያየት ቤንሻንጉልና ዲላ ላይ የተፈጸሙት ወንጀሎች ለዛውም ግድያ፣ ማፈናቀል፣ ቤተ ክርስቲያንና መስጊድ ሁሉ በሳት የነደደባቸውንስ ማን ያስታውሳቸው? የጉድ አገር ሲል ይነበባል። ከበደ ካሳ በፌስቡክ ገጹ የአማራ ብሔራዊ ክልላዊ ምክር ቤት እያደረገ ባለው የአማራ ክልል ካቢኔን እንደ አዲስ የማዋቀር ሂደት በአዲስ የቀረቡ 12 የካቢኔ አባላት የሚከተሉት ናቸው ሲል ስም ዝርዝራቸውን አስፍሯል። ሜጀር ጄረናል ሸምሱ ቢረዳ ፒኤችዲ የተሰኘ የትዊተር ተጠቃሚ ደግሞ የአማራ ክልል ካቢኔ ተበወዘ የአገር ውስጥ ዜና ሲል ጽፏል። በቀለ ማርኮ በትዊተር ገጹ ጅማ ዩኒቨርሲቲ በተማሪዎች ተቃውሞ ስትናጣ አደረች የሚል ጽሑፍ አካፍሏል። ኢትዮጵያ በቂሊንጦ እስር ለህይወት መጥፋት ምክንያት በሆነው የእሳት ቃጥሎ እስረኞች ተከሰሱ ሲል ቢቢሲ በድረገጹ ያስነበበው ዜና በማኅበራዊ የመገናኛ አውታሮች በስፋት ተንሸራሽሯል። በነሐሴ ወር ማብቂያ ላይ በቂሊንጦ እስር ቤት ለተነሳው እሳት 38 የቂሊንጦ እስረኞች ተጠያቂ ተብለው መከሰሳቸውን ጽሑፉ ያስነብባል። በነሐሴ መገባደጃ እስር ቤቱ ላይ እሳቱን በትክክል ምን እንዳስነሳው የሚገልጥ ዝርዝር ማብራሪያ በቀላሉ የማ የማይገኝ ሆኖ ቆይቷል ሲልም ቢቢሲ አክሏል። ጥንታዊ አውሮፕላኖችን እያበረሩ የተለያዩ የአፍሪካ ሀገራትን የሚጎበኙ አስራ ሰባት አብራሪዎች ኢትዮጵያ ውስጥ የመታሰራቸውን ዜና ብዙዎች በማህበራዊ የመገናኛ አውታሮች ተቀባብሎታል። ዘጋርዲያን የተሰኘው ጋዜጣ በድረገጹ ያስነበበው ዜና አብራሪዎቹ ኢትዮጵያ ውስጥ የተያዙት ሕገወጥ በሆነ መንገድ በመግባታቸው ነው ሲሉ የኢትዮጵያ ባለስልጣናት መናገራቸውንም አክሎ ዘግቧል። ጋዜጠኛ ደረጃ ሀብተወልድ በትዊተር ገጹ ውድድር ላይ የነበሩ ሚጢጢ አውሮፕላኖችን አግተው ልክ እሳት የሚተፉ የጦር አውሮፕላን እንዳገቱ ይፎክሩብናል እንዴ! ተራሮችን ያንቀጠቀጠ ትውልድ የተጻፈውም እንዲሁ ነው ሲል አስነብቧል። የሱዳኑ አማጺያን መሪ ሪክ ማቻር ወደ ኢትዮጵያ እንዳይገቡ ከአየር ማረፊያ ተመለሱ የሚለው ዜናም በማህበራዊ መገናኛ አውታሮች ትኩረት ያገኘ ጉዳይ ሆኖ ቆይቷል። አድማጮች ከሞላ ጎደል ዳሰሳ ያደረግንበት የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ሳምንታዊ ዝግጅታችን በዚሁ ይደመደማል። ለዝግጅቱ መሻሻል ይረዳል የምትሉትን አስተያየትና ጥቆማችሁን ላኩልን። በዝግጅቱ በድምፅ መሳተፍ የምትፈልጉ አድማጮቻችን አሳውቁን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።